ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እየተሰጠ ያለው ወደ ሰፊነት እርምጃ ለመውሰድ ህግን ለማስከበር ዝግጅና ለመሆን እየተደረገ የሚቆጠረበት ሁኔታ እንዳለ ተመልክተናል። ግን በፊት የኮነነውን ነገር በአንድ በኩል፣ በያ በኩል ግን አሁንም ቀይ መስመርን የሚያል ስርዓት ግን መንግስት ዋነኛው ስራው የዜጎችን በሰላም ገብት መውጣት ጉዳይ ማስከበር በመሆኑ ያ መስመር ሲታለፍ ግን በህግም ጭምር ተጠያቂ ማድረግ እርምጃዎች እያየንም እንደሆነ ይህንንም ወለጎን ማየት ተገቢ በሚል ለማነሳው የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ናቸው። ባለፈው ረቡዕ እንደ ታጠቁ ወደ ቤተ መንግሥት ያቀኑትን ወታደሮች ጉዳይ ተንተርሶ በተሰናዳ ዝግጅት ከሰጡት አስተያየት የተወሰደ ነው። ቆየት ብሎ ይቀርባል። በሕግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማኅበራዊና ፖለቲካዊ ቀውስ መስፋፋት፣ ግጭት፣ ጥፋትና መበታተን ብቻ ነው። የፖለቲካ ምህዳሩ ጠቧል፣ አይ በቂ ነው የሚል አይነት ክርክር ነበር። አሁን ደግሞ በዚህ ባለፈው ስድስት ወር ደግሞ ያየነው ነው የፖለቲካ ምህዳሩ የተንቦረቀቀ አይነት ነው የሆነው። ሕገ መንግስቱን አክብሮ ማስከበር እስከተቻለ ድረስ እኔ የዚህ ሀገር ችግር ከአቅም በላይ ሆነዋል የሚል ግምት የለኝም። የመጀመሪያው ተናጋሪ የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ ሁለተኛው ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር ሲሆኑ እርሳቸውን ተከትሎ በመጨረሻው የተሰሙት ደግሞ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ውይይታለን። ሰላም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቅዳሜ ጥቅምት ሁለት 2011 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጅ አሉላ ከበደና አቀናባሪያችን ንጉሱ ታምሬነን አሁን ወደ ቀዳሚው የዓለም ዜና እናልፋለን። መልካም ምሽት ጤና ስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ወታደሮች በቅርቡ ያለፈቃድ ፈቃድ ወደ ቤተ መንግስት እንዲገቡ ሲያነሳሱ ነበር የተባሉ አካላት በቁጥጥር ስር እየዋሉ መሆኑን የኤፌድሪ የመከላከያ ሰራዊት ጠቅላይ ኤታ ማዦር ሹም ጀኔራል ሰዓረ መኮንን አስታወቁ። ጀኔራል ሰዓረ በዛሬው ዕለት አጠቃላይ የመከላከያ ሰራዊቱን አስመልክቶ መግለጫ መስጠታቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። ጀኔራሉ ጥቂት ሲሉ የገለጿቸው የሰራዊት አባላት የጥቅማ ጥቅምና ሌሎች የመልካም አስተዳደር ጥያቄዎችን ለማቅረብ ወደ ቤተ መንግስት የሄዱበት አካሄድ ተገቢ አለመሆኑ ያስረዱት ጥያቄዎችን ለሚመለከተው አካል ማሳወቅ ሲገባቸው በቀጥታ ለጠቅላይ ሚኒስትር ዶክተር አብይ አህመድ ማቅረብ እንፈልጋለን በሚል ወደ ቤተ መንግስት መሄዳቸው ስህተት ነው ብለዋል። ተግባራቸውም ህገ መንግስቱን የጣሰና ከወታደራዊ ስነ ምግባር ያፈነገጠ ነው ብለዋል። ጄኔራል ሰዓረ በመግለጫቸው በአሁኑ ወቅትም ከዚህ ህገወጥ ተግባር ጀርባ በመሆን በዋና ተዋናይነት ሲሳተፉ፣ ሲያስተባብሩና ሲያነሳሱ የነበሩ አካላት በቁጥጥር ስር እየዋሉ ነው ብለዋል። አክለውም በአንዳንድ የሀገሪቱ አካባቢዎች ብሔርን ጎሳንና ሃይማኖትን መሰረት በማድረግ የሚነሱ ግጭቶችን የመከላከያ ሰራዊቱ ስነ ምግባርን በተላበሰ መልኩ የዜጎችን ደህንነት የመጠበቅና የማረጋጋት ስራ እየሰራ መሆኑን ው። የመከላከያ ሰራዊት ጠቅላይ ኤታማዦር ሹሙ ጀነራል ሰዓረ መኮንን ተናግረዋል። በሌላ ዜና ብርገደር ጀኔራል ከማል ገልቹ የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ሆነው በክልሉ ርዕሰ መስተዳድር በአቶ ለማ መገርሳ መሾማቸው ተገልጿል። በሶስት ፓርቲዎች ጥምረት የተመሰረተውን የኦሮሞ አንድነት ነጻነት ግንባር ሲመሩ የቆዩት ጀኔራል ከማል ገልቹ መንግስት ያቀረበውን የሰላም ጥሪ ተከትሎ በቅርቡ ወደ ሀገር መግባታቸው የሚታወስ ነው። ኮሎኔል አበበ ገረሱ ደግሞ በርዕሰ መስተዳድሩ የኦሮሚያ አስተዳደርና ጸጥታ ቢሮ ምክትል ኃላፊ ሆነው መሾማቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ምስራቃዊ ዲሞክራሲያዊ ኮንጎ ሪፐብሊክ ውስጥ የተሰማራ አንድ የተባበሩት መንግስታት ድርጅት ሰራተኛ የኢቦላ ቫይረስ በምርመራ እንደተገኘ ት ተገለጠ። የተባበሩት መንግስታት ድርጅት ሰላም ጥበቃ ተልእኮ በአባሉ ኃላፊዋ በተልእኮ አባል ላይ ይህ የመጀመሪያው መሆኑ መሆኑን ገልጸዋል። ሌይላ ዜሩጊ ባወጡትና ሮይተርስ ባገኘው ደብዳቤ ምስራቅ ኮንጎ ቤኒ ከተማ ያለ የተባበሩት መንግስታት ድርጅት ባልደረባ ኢቦላ ቫይረስ በደሙ የመገኘቱን አሳዛኝ ዜና አመራራችን አግኝቷል። ሕክምና እየተደረገለት ነው ብለዋል። ይህ ሰራተኛ ለበርካታ ሳምንታት ስራ እንዳልገባ የተናገሩት ባለስልጣኗ፣ ሆኖም የተገናኛቸው ሰዎች ካሉ እየተፈለጉ ነው ብለዋል። ይህ ዜና እየተሰማ ያለው የሀገሪቱ የጤና ባለስልጣናት ካለፈው መስከረም ወዲህ የአዳዲስ የኢቦላ ቫይረስ ተጠቂዎች ቁጥር በእጅጉ እየጨመረ መሆኑን እየተናገሩ ባሉበት በአሁኑ ወቅት ነው። ቱርክ ውስጥ ለሁለት አመታት ታስረው የተለቀቁትና በአሁኑ ጊዜ ዩናይትድ ስቴትስ እየተመለሱ ያሉትን አሜሪካዊውን ቄስ አንድሩ ብረንሰንን ፕሬዚደንት ዶናልድ ትራምፕ ዛሬ በዋይት ሀውስ ተቀብለው እንደሚያነጋግሯቸው አስታውቀዋል። ብዙ መከራ ያሳለፉ ግሩም ክርስቲያን ናቸው ያሉት ፕሬዚደንቱ የምተዋወቃቸውም በታላቅ ደስታ ነው ብለዋል። ሳውዲያዊው ጋዜጠኛ ጀማል ካሾጂ እውነት ኢስታንቡል በሚገኘው ኤምባሲዋ ውስጥ ተገድሏል የተባለው ከተረጋገጠ ሳውዲ አረቢያ ከባድ ቅጣት ያገኛታል ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስጠንቅቀዋል። ፕሬዚደንቱ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ ምልልስ የሆነውን ምንጥር አድርገን እንደርስበታለን ከዚያ ከባድ ቅጣት ነው የሚከተለው ብለዋል። የሳዑዲ አረቢያ ልዑል አልጋ ወራሽ መሐመድ ቢል ሳልመን ጋዜጠኛ ሃሾጂ እንዲገደል ማዘዝ አለማዘዛቸው አሁን አይታወቅም። ምናልባት እንደርስበት ይሆናል ያሉት ፕሬዝደንቱ እውነት ከሆነ ዩናይትድ ስቴትስን እጅግ በጣም የሚያስቆጣ ድርጊት ነው ብለዋል። ከሳውዲ አረቢያ ጋር ያላቸውን የንግድ ስራ ትስስር በተደጋጋሚ አጉልተው ሲናገሩ የሚሰሙት ፕሬዚደንቱ ነገ እሁድ በሚተላለፈው ቃለ ምልልሳቸው ከጋዜጠኛው ጉዳይ በተያያዘ ዩናይትድ ስቴትስ ለሳውዲ የምታደርገውን የጦር መሳሪያ ሽያጭ መሰረዝ አማራጭ እርምጃ እንደማይሆን ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፉን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ወደ ቀዳሚው ቅንብራችን ነው የምናልፈው። በዚህ ሳምንት ወደ ቤተ መንግስት የገቡት ወታደሮች ጉዳይ አሁንም እያነጋገረ ነው። የደሞዝና ሌሎች የጥቅማ ጥቅሞችን የሚመለከቱ ጥያቄዎች አሉን ያሉ የመከላከያ ሰራዊት አባላት ባለፈው ረቡዕ ትጥቅ እንደታጠቁ ወደ ጠቅላይ ሚኒስትሩ ጽሕፈት ቤት የማምራታቸው ዜና ተከስቶም የነበረው ሁኔታ አሁንም ድረስ ያነጋግራል። የወታደሮቹን ድርጊትና በመጨረሻው ሂደቱ የተቋጨበትን ሁኔታ አስመልክቶ በጠቅላይ ሚኒስትሩ በራሳቸውና በሌሎች ባለሥልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ሥርዓት አጠባበቅ አንጻር የሚታይበትንና ብሎም ሁኔታ የፈጠረውን አንደምታና እንዲሁም ምንነት የሚገመግም ቃለ ምልልስ እናቀርባለን። ለትንታኔው በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ባለሙያ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የውጭ ጉዳይ ሚኒስትር፣ የኤርትራ ዋና አስተዳዳሪና የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር በመሆን በሲቪል አስተዳደር ውስጥ ያገለገሉ፣ በወታደራዊ ጎራ ደግሞ መጀመሪያ በቀዳማዊ ኃይለ ሥላሴ የጦር አካዳሚ የጦር መኮንነት ኮርስ የተከታተሉ፣ ቀጥሎ በአየር ወለድና የኮማንዶ ትምህርቶች ልዩ ስልጠና የወሰዱ፣ እንዲሁም በእስራኤል የልዩ ኃይል ስፔሻል ፎርስ ስልጠና፣ በዩናይትድ ስቴትስ ፎርት ቤኒንግ ከፍተኛ የእግረኛ ጦር ስልጠና እንዲሁም ፎርት ቶማስ ኬንታኪ የውትድርና አስተዳደር ሙያ የሰለጠኑ ናቸው። በነገራችን ላይ በዛሬው ውይይት የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊም አንዱ እንግዳችን ናቸው። ውይይቱን የሚመራው አሉላ ከበደ ነው። ሻለቃ ዳዊት እስኪ ቅድም በገራገር ሁኔታ የሚታይ ምናልባትም ባለማወቅ ጭምር ያሉትን ከእነሱ አንጻር ሊነሳ የሚችል ጥያቄ እናንሳ ይሄ ጊዜው የሽግግር እንደመሆኑ አንዳንድ ግልጽ ያልሆኑ የተሳከሩ ሁኔታዎች እንደሚታዩት ሁሉ በአንጻሩ ደግሞ ከፍተኛ መነቃቃትና ተስፋ መስጠት እውነትም ተጨባጭ የሆነ ዲሞክራሲያዊ ሂደት ይፈጠራል የሚለውን ስሜት የፈጠሩ ጠቅላይ ሚኒስትር መሆናቸው ይታወቃልና በወታደሩም የቀድሞ አሰራርና ስርዓትን ከጠበቀው ይልቅ ቅድም በጠቅላይ ሚኒስትሩ ላይ ብቻ ያረፈ ይመስላል ተስፋችን ብለዋል። የሚመጣው ለውጥ በተቋማት ላይ ገና መሰረት ያልጣለ መሆኑን ባመላከቱበት አስተያየቶና ከዛ አንጻር በግል ተስፋ ማድረጋቸው የስህተትነቱ መሰረት እንዳለም ሆኖ በእርግጥ ያን አይነት ገጽታ ሊኖረው ይችላል። ከሆነስ እንዴት ነው መታረም ያለበት? ልክል አመሰግናለሁ አሉላ። ትክክል ጥያቄ ነው። እንግዲህ በአለቆቻቸው ደረጃ መልስ ማግኘት አይችሉም ማለት ነው። ስለዚህ በአለቆቻቸው ላይ እምነት ከሌላቸው ምን አይነት ሰራዊት ነው ያለን ብሎ ያስጠይቃል። ስለዚህ ይሄ ባህል መለወጥ አለበት፣ ሰራዊቱ በጠቅላላው መለወጥ አለበት ማለት ነው። እና እሳቸው ብቻ ጥያቄ የሚመልሱ ከሆነ በጣም አደገኛ ሁኔታ ላይ ነው ያለ ነው። ስለዚህ ነው እሳቸው በአጣዳፊ ይህንን ጉዳይ በተዋረድ ወደ ታች ሁሉን ኢንፎርሜሽን ሰጥተውም ጥያቄዎች በወታደሩም በኩል ሆነ በሲቪሉም ሆነ በአስተዳደሩም በኩሉ በዛው ደረጃውን ጠብቆ መመለስ የሚችሉበት አቅም እንዲኖራቸው ማድረግ አለባቸው። ያ እቅምና፣ ያ መረጃ፣ ያ እምነት ባለመኖሩ ነው እንግዲህ ብዙ ነገር ሊበላሽ የሚችሉ አሁን ከሁሉ ነገር ሁላችንም ስንጽፍም ስንናገርም ለጠቅላይ ሚኒስትሩ ለእሳቸው ነው አድሬስ የምናደርገው። ይህ አግባብ አይደለም መቼም እንደ ደንቡ ግን ቅድም እንዳልኩት የኢትዮጵያ ተስፋ በአሁኑ ጊዜ ያለው፣ የኢትዮጵያ ሴኩሪቲ በአሁኑ ጊዜ ተንጠልጥሎ ያለው በእሳቸው ላይ ብቻ ነው። ይሄንን ኃላፊነት በቀላሉ አልገመቱትም፣ አያዩትም፣ ያውቁታል። ስለዚህ ያንን በመስጋትና በመፍራት ነው ቶሎ የምንሰጋው። እንግዲህ ይህንን ብለን ነው አሁን በተቻለ መጠን ተቋማት መጠናከር አለባቸው። አሁን እንዳልከው አንተ በተቻለ መጠን ኃላፊነት በየደረጃው መጠበቅ አለበት። ያንን ኃላፊነት ለመ ዴሊጌት መሆን አለበት መሰጠት አለበት ኃላፊነቱ። ያንንም ኃላፊነት ለመወጣት በእያንዳንዱ ደረጃ በወታደርና ሙያ፣ በሲቪሉም በራሳቸው መተማመን አለባቸው። እንግዲህ እንዴት ጊዜ ይወስዳል። ነገር ግን በአጣዳፊ እዛ ደረጃ ላይ አደርሰን በተቻለ መጠን በስርዓት ላይ የተመሰረተ መንግስት እንዲኖረን እንፈልጋለን እንጂ በግለሰብ ላይ የተመሰረተ መንግስት እንዳይሆን መጠንቀቅ ያስፈልጋል። አሉላ ሻለቃ ዳዊት፣ እስኪ ገራገሩን አሁንም ትንሽ ገፋ አድርገን እንሂድ። የከፋ ሁኔታ ሊያስከትል የሚችል ድንገት እንዳልሆነ እናስብና፣ በእርግጥም ባለማወቅ የተደረገ ከሆነ በአንድ በኩል የጠቅላይ ሚኒስትሩ ቢሮ ለህዝብ ቅርብ የሆነ የህዝብ ሮሮ የሚሰማ መሆኑን ማሳየት አንድ ነገር ነው። ነገር ግን ሁሉም ጥያቄ ወደ እርሳቸው እንዲመጣ የሚታየው አዝማሚያ ምንም እንኳን ጅምርም ቢሆን እሳቸውስ ያን በር መክፈት አለባቸው ወይ? ለሲቪሉም ለሰራዊቱም፣ ከአገር ውስጥም ከውጭም ከየትኛውም አቅጣጫ የሚመጡ ጥያቄዎች በቀጥታ ወደ እሳቸው መሄድ አለባቸው ወይ? መቼስ ነው ተቋማት መታመን የሚጀምሩት? ክፍሎች መታመንና ኃላፊነት መውሰድ የሚጀምሩት? አዎ፣ ትክክል ነህ አሉ እንግዲህ፣ ይሄ የለመድነው ነው ስርዓት በእኔም ትውልድ በአንተም ትውልድ ያየነው ነው። ስረው መለሱ በረ ከዛ በፊት መንግስቱ ኃይለማርያም ከዛ በፊት ንጉሱ ነበሩ። ስልጣን በጠቅላላ በአንድ ደረጃ ላይ ስለተከማቸ ሁሉ ሰው እዛ ካልደረስኩ ይላል። በንጉሱ ጊዜ በሳምንት አንዴ መሰለ ችሎት ነበር። ማክሰኞ ማክሰኞ ነው መሰለኝ፣ የተወሰነ ቀን የሄድና ሰው አቤት ሂዳል ጉዳዩን ያቀርባል ሁሉም ነገር ኦኬ ይባልና ውሳኔ ይሰጣል። ይሄ በግብታዊነት ና በስነ ስርዓት የማይፈጸም ነገር የአምባገነኖች ጉዳይ ነው። ስለዚህ እኛ ወደ ዲሞክራቲክ ስርዓት እንሸጋገራለን ስለሚያስተካክልን ይህንን ለህዝብ ማስለመድ የለብንም እና ለዚህ ነው እኔ እንዲመስለኝ የምፈልገው ምንድን ነው፣ ሰዎቹ ባለማወቃቸው፣ ወታደሮቹ አጠገባቸው ያሉ አለቆች ሊመልስሉን አይችሉም ብሎ በማሰባቸው ጠቅላይ ሚኒስትሩ ጋር ሄዱ ነው። ጠቅላይ ሚኒስትሩ ጋር ይሄዱ እነሱ ባለማወቅ በየዋህነት ልውሰደው ሌላ ነገር የለም ብዬ ልውሰደው። ጠቅላይ ሚኒስትሩ ወታደር ነበሩ፣ ኮሎኔል ነበሩ። የወታደር ስነ ስርዓት ከሁሉም የበለጠ ያውቃሉ። እሳቸው በዛ ጊዜ መመለስ ያለባቸው ያ ይዟቸው የመጣውተም ሰው መገሰጽ እና ወታደሮችንም ካነጋገሩም ለየት ሰሰጠው በእዚህ ሰንሰለት ተከትላችሁ መሄድ አለባችሁ ይህን ማድረግ ያለባቸው ብሎ ገስጸው በስነ ስርዓቱ ጥያቄያቸው እንዲያቀርቡ መመለስ ነበረባቸው ብዬ አስባለሁኝ። እንግዲህ በደጉም ማስበ ይሄ ነው። ሌላ ነገር ደግሞ ካለ እኔ እንግዲህ ብዙ ነገር ይሄ ፖለቲካ ያለንበት ፖለቲካ ብዙ ነገሮች የሚሰሩበት ጊዜ ነው። የማናቃቸው ከጀርባ ያሉ ብዙ ኃይሎች እና ብዙ እንቅስቃሴዎች አሉ። እንግዲህ እሳቸው የበለጠ መረጃ አላቸው። እንግዲህ ለሀገር የሚበጀውን በጤና በሰላም ይህን ሽግግርና ይህን አስቸጋሪ ጊዜ መወጣት እንድንችል ለሳቸው ፈርተን ለኢትዮጵያ ሰግተን ነው ይህንን ምተቸው ተጠንቀቁ ነው የምንላቸው። በቀላሉ ሆነ ወታደር እንደ ወታደር ነው መያዝ ያለበት። እኔ ሻለቃም ቢሆን ኮሎኔሎች፣ እና ጀኔራሎች አለቆቼ በቀጥታ ልደፍራቸው የማልችል ሀይሎች ናቸው። እንደዛ ነው ምታ የጦር ሀይል አዛዥ ናቸው እሳቸው ይ በአፍሪካ ውስጥ ታላቅ የሚባል ሰራዊት አዛዥ ናቸው። ስንት መቶ ሺህ ሰራዊት ኃይለኛ ሰራዊት አዛዥ ናቸው። የመቶ ሚሊዮን ህዝብ በላይ ህይወት የሚጠብቅ የጦር ኃይል አዛዥ ናቸው። ያንን ያህል ክብር ሊሰጣቸው ይገባል እንጂ አንድ መቶ ወታደር ሁለት መቶ ወታደር ተሰብስቦ ጥያቄ ስላለው ቤተ መንግስት ቀጥታ ከነጠመንጃ ተሰልፎ ገብቶ ከሳቸው ጋር መነጋገር የሚችልበት ሁኔታ መፈጠር የለበትም፣ መሆንም የለበትም። የመጨረሻ ጥያቄ ላስከትል። ሻለቃ ዳዊት ገራገሩን እንደው በስህተት የተደረገ ነው የሚለውን በአንጻሩ ተመልክተናል። እንዲህ ያለው አካሄድ እርስዎ ደጋግመው እንደገለጹት በወታደራዊ ስነ ስርዓት ፍጹም ተቀባይነት የሌለው የአንድ አገር መሪ በአግባብና በመሰረቱ የሚቀርቡ ጥያቄዎችን እንዲያስተናግድ ይልቁንም ደግሞ በጦር ሰራዊት ውስጥ የእዝ ሰንሰለት ያሉትን መከተል እንዳለበት ጠቁመዋል። በሌላ በኩል የተሳከረ ፖለቲካ የሚታይበት አንዳንድ ጊዜ አንዳንዶች በግል ደረጃም ቢሆን በመንግስት ውስጥ ከመንግስት ሌላ ሌላ መንግስት ሌላ ሀይል ያለ እስኪመስል ድረስ በአደባባይ የሚነገሩ ነገሮችን የምንሰማበትና የመንግስትም ታጋሽነት ከፍ ብሎ የታየበት አደገኛ ሁኔታ ነው የሚለው እያነጋገረ ያለበት ጊዜ ውስጥ ነን ያለ ነው እና እንዲህ ያለው ጅምር መዘዝ አያስከትልም ወይ? ፕሬሲደንስ የሚባለውን በግርድፍ እየመለስኩ ነው። በእርግጥ በተጨባጭ ምን አይነት እርምጃ እንደሚወስዱ አናውቅም። በአደባባይ እየነገሩንን ምናልባትም ህዝቡ ለማረጋጋት ጭምር ሊሆን ይችላል የገለጹትን የተመለከት ነው እና በየትኛውም ደረጃ ቢሆን እንዲህ ያለው ሁኔታ አላስፈላጊ ነገር እንዲመጣ በር አይከፍትም ወይ? ልክ ነው ፕሬሲደንት እንዳልከው ነው። ፕሬሲደንት ይከፍታል። ይሄ ኦልሬዲ አንዳንድ ፕሬሲደንቶች አሉ። በንጉሱ ጊዜ ነገ ሌላ የተደረገ የጥቂት ወታደሮች አመፅ ነው ተቀጣጥሎ ጠቅላላ ኢትዮጵያን የደርግ ለውጥ ያመጣው ያን ትንሽ የአንድ ሻለቃ ጦር ነው። ያንን እንቅስቃሴ የዛ ጊዜ የነገሌ ጦር እና ያ እንኳን ከዚህ ሁኔታ ጋር የሚወዳደር የሚታይም አይደለም። ምክንያቱም እኛ መንግስት እንዲለወጥ አንፈልግም፣ ህዝቡ አይፈልግም። ጠቅላይ ሚኒስትር አብይ በምኑም ሆነ የሚፈለገውን ያህል መስዋዕትነት ከፍለን እሳቸው ስልጣን ላይ ቆይተው ይሄንን ሽግግር እንዲያሸጋግሩ ነው የምንፈልገው። የአብዛኛው ህዝብ ምኞት ይሄ ነው። ነገር ግን በአደባባይ የማይነገሩ ነገሮችም ሊኖሩ ይችላሉ። ግን ዋናው በአሁኑ ጊዜ ያለው እምነት ነው። አሁን ሰዎች የተጠቃቅሏን ነገር የሚያነሳውና የሚያወራው የሚሰጋው ለምንድን ነው? ፍራጃይል በጣም የሚዋልል ሁኔታ ውስጥ ስላለን ነው እንጂ መሰረት ከያዘ ሌላ ጊዜ ንግስ ይሄን ያህል ጥያቄዎች ሁሉ አይነሱም። ስለዚህ እሳቸው መስጠት ያለባቸው ያ ፐርሰፕሽን፣ ያ በህዝብ መታየት ያለባቸውን ቅርጽ ማሳየት አለባቸው። ጠንካራ መሪ በአደባባይ ከጀርባ የሚያደርጉትን ነገር ስለማናውቅ ህዝብ የሚያውቀውን ነገር ካላሳዩ በስተቀር ጥንካሬያቸውንና አስፈላጊ የሚሆንበት ጊዜ ጠንካራ እርምጃ መውሰድ የሚችሉ ወሳኝ መሪ መሆናቸውን ሕዝቡ ሲያውቅ አይ ግድ የለም እያለ የሚያደረጉትን ያውቃሉ ግድ የለም ሊል ይችላል። ያንን ፍንጭ ማሳየት አለባቸው። ያንን ያልታየውን ነገር ማሳየት አለባቸው። ያ ጥንካሬ ያላቸው ብዬ ነው የማምነው። ያንኛውን ጎን የኢትዮጵያ ሕዝብ ማየት ይፈልጋል። እነ ዳውድን ትናንትና በተሰጠ መግለጫ በጣም ጥሩ መግለጫ ወጥቷል። ያ መግለጫ ተግባራዊ ሲሆን ማየት ይፈልጋል ሰው አንዳንድ ሰዎች ሳ እንደ ልብ የሚናገሩ ሰዎች እነዚህን ሰዎች ጸጥ ሲያደረጉ ማየት ይፈልጋል ሰው ከጀርባ ያደርጉት ይሆናል። ግን ሰው ማየት አለበታ። አገራችን በጥሩ እንጃለች በቆራጥ ፍቅር ይቅርታ እና ካስፈለገን ደግሞ ጠንካራ እርምጃ መውሰድ የሚችሉ መሪ አለን ብሎ መመካት እንዲችል ያንን ጎን ማሳየት አለባችሁ ብዬ አምናለሁ። መልካም። በዚህ ሀገር ሀገሩ በወታደሩ መንፈስ ሄደው ጥያቄ ባቀርቡ ብቻ ሳይሆን መቅረብ ባልሞከሩትም በውስጣቸው በያዙትም ስም ሊነሳ የሚችል አንድ ጥያቄ ላስከትል። በእርግጥ እነኚህ ወታደሮች በጠቅላይ ሚኒስትሩ ምላሽ እንዲያገኙ ያጡት ስር የሰደደ ችግር ከሆነ ጠቅላይ ሚኒስትሩ እንዳሉት ጊዜና ቦታ ጠቅሰው ለቀናት በቂ ምግብ እንኳን ያላገኙ መሆናቸውን ጠቁመዋል። የኢኮኖሚው መዳከም፣ ረዘም ላሉ አመታት የሙስና መንሰራፋት መንግስት ያመነውን ዋቢ አድርጌ ነው ማነሳው። ሻለቃ ዳዊት እነኚህ ሁኔታዎች በአገሪቱ ላይ ሊፈጥሩ የሚችሉት የኢኮኖሚ ጫናና የበጀት እጥረት ተደማምሮ ምናልባትም በተጨባጭ ወታደሩ መሰረታዊ ፍላጎቱን እንኳን ማሟላት የማይችልበት ሁኔታ ላይ ከሆነ የተወሰነ ክፍልም ይሁን በጠቅላላው የቀረቡት እውነትና ተጨባጭነት ያላቸው ከሆኑ ከነባራዊ ሁኔታዎች ጋር አዛምደን ቀደም ያለው በስህተት የሚታየው ፈተና የደቀነው ሁኔታ እንዳልሆነው ሆኖ ለያሉት ችግሮችስ ቅድሚያ ተሰጥቶ እንዴት ነው መፍትሄ ማግኘት የሚችለው ይላሉ። መቼም ወታደር ስለሆነ አንድ ሰው መበደል አለበት ማለት አይደለም እ ሰው ስለሆነ የሚያስተዳድረው ቤተሰብ አለው፣ መብት አለው ያ መብቱን ማቅረብ የሚችልበት ስነ ስርዓት አለው ነው እንጂ የምንለው፣ የግድ መብቱን አይጠይቅ አይደለም። ነገር ግን በመላው ኢትዮጵያ ውስጥ ችግር ስላለ ችግሩን እንካፈል ማለት ይቻላል። ነገር ግን ተነጥሎ ወታደሩ ብቻ አይደለም መስዋዕት መክፈል ያለበት። አብዛኛ ህዝብ የሚከፍለውን መስዋዕትነት ከወታደሩም ይጠበቃል ከተባለ ያንን ይቀበላል ወታደሩ። ነገር ግን ለምን እኛ የተለየ መንግስት ማድረግ የሚገባውን ነገር አላደረግንም ልንም ብለው የሚያቀርቡት ጥያቄ ካለ በስነ ስርዓት መቅረብ አለበት እንጂ የግድ ከሌላው ህዝብ የበለጠ ሰጠን ሳይሆን የኑሮ ውድነት ስላለ ይሄም ስላለ ይሄም ስላለ ይሄን ብለው አግባብ የሆነ ጥያቄ መጠየቅ መብታቸው ነው፣ መሆንም አለበት። ነገር ግን ስነ ስርዓት ይዞ ደግሞ እሳቸውም ደግሞ ጠቅላላ ሰራዊቱን ለተወሰነ ጊዜ ታገሱኝ፣ አንዳንድ መብቶችን እስካስከብርላችሁ፣ አንዳንድ ነገር እስካረግላችሁ ካሉ ሰራዊቱን ያነጋግሩ፣ መሪዎቻቸውን ያነጋግሩ። ነገር ግን አሁን እኛን ያሰጋን ምንድን ነው? ስነ ስርዓት አለመከተሉ ነው። ደግሞ የተወሰኑ ናቸው። የመላው ሰራዊት ድምፅ አይመስለኝም። የተወሰኑ ናቸው። ያ ስነ ስርዓት አለመኖሩ ፕሬስደንት እንዳልከው ፕሬስደንት ኖሮ ሌሎችን ደግሞ ተደጋጋሚ ነገሮ የተፈጸሙ መንግስትን እንዳያናጋ ስጋት ስለያዘ ነው። እኔ በዚህ መልክ ብቻ ነው ያየሁት። አይጠይቁም አለልም። ምናልባት ስለማላቀው ውስጡን የሚያስጠይቅ ሁኔታ ሊኖር ይችላል። አላቀውም። ወታደሩ የተበደለው ነገር ይኖራል። ግን ያም ቢኖር አግባብ ባለው መንገድ ነው መጠየቅ ያለበት ማለት ነው። ሁሉንም አቅጣጫዎች የሚመለከቱ ጥያቄዎቻችንን ዳሰውልናል። በእርግጥም ተጨማሪ መረጃዎች እንደምናገኝ ተስፋ እናደርጋለን። ሻለቃ ዳዊት ወልደ ጊዮርጊስ በሲቪል መንግስት አስተዳደር ውስጥም በጦር ሰራዊት ውስጥም ለረዥም አመታት በማገልገል የነበረውትን የሙያ ልምድና እንዲሁም የወታደራዊ ሳይንስ ትምህርቶን መሰረት አድርገው ለቀረቡት ጥያቄዎች ለሰጡን አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አሉላ እንግዲህ በአለማወቅ አንዳንድ ነገር ተናግርን ይቅርታ እጠይቃለሁ። ግን ባሉን መረጃዎች መሰረት አድርጌ ነው የተናገርኩትና ስለ ጥያቄ አመሰግናለሁ፣ ስለ ረዳኝም አመሰግናለሁ። ጥያቄያቸውን ለጠቅላይ ሚኒስትሩ ያቀረቡት እነኚህ የመከላከያ ሰራዊት አባላትን ጉዳይ በቅርብ ያልተከታተሉ አመራሮችን የመለየት ሥራ መያዙንም የመከላከያ ሚኒስትር አመልክቷል። የወታደሮቹን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ ቀደም ብሎ ለተነሱ ጥያቄዎች የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረን አጠር ያለ ዝግጅት አስከትለን ነበር። ለምሽቱም ሙሉውን ቃለምልልስ እንሆ ይዘንቅብናል አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ። ም አመሰግናለሁ። ከትላንት በስቲያ የደሞዝና ሌሎች ጥቅማ ጥቅሞችን የሚመለከቱ ጥያቄዎች አለን ያሉ የመከላከያ ሰራዊት አባላት ትጥቃቸውን እንደያዙ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜና ድንገቱን ተከትሎም የተፈጠረው ሁኔታ በትንሹ ግራ አጋቢ፣ ለአጭር ጊዜም ቢሆን ለአንዳንዶች ስጋት የሚከሰተ ሁኔታ ነበርና፣ በጠቅላይ ሚኒስትሩ የተገለጸ ነገር አለ ተገቢ ነው ያሉትን ጥያቄ ያቀረቡ ነገር ግን በራሳቸው መንገድ እዚያ የመጡ መሆናቸው ተገልጸዋል። ይህ ያልተለመደ ሁኔታ ወታደራዊ ደንብና ስርዓትን ያልተከተለ እንደመሆኑ እንዴት ሊፈጸም ቻለ? ስር መሰረቱ መንስኤው በእርግጥ ተደርሶበታል ለማወቅ ተችሏል? እሺ አመሰግናለሁ። ሁኔታው ተፈጥሯል፣ ሰዎቹ ቅድም በገለጽከው ሁኔታ መጥተዋል። ይሄ እውነታ ነው። ይህንን እውነታ መሰረት በማድረግ በምን መንገድ ነው ወደ ነበረበት ሁኔታ መሆን ወደሚገባው ሁኔታ መመለስ የሚገባው በሚል ነው እንግዲህ በፉ ጠቅላይ ሚኒስትሩ ውይይት ወደ ማደግ የተገባውና በውይይቱም፣ ያው ያነሷቸው ጥያቄዎች ወታደሮቹ ከኑሮ ጋራ በተያያዘ፣ ከቀለብ ጋራ በተያያዘ የተለያዩ የመብት ጥያቄዎች ችግሮች እንዳሉባቸው አንስተዋል። እነዛ ችግሮችም መቅረብ የሚገባቸው በትክክለኛው የስልጣን ተዋረድ የሰንሰለት መሰረት እንደሆነ ተገልጾላቸዋል። እና በዛ መልክ ወደዛ መምጣታቸው ተገቢ ለመሆኑ ተገልጾላቸዋል። ስለሆነም በቀጣይ በትክክለኛ ይዘን ሰሰለት ተገናኝተው፣ ገምግመው ይህ ክፍተት እንደተፈጠረ ተገቢ የሆነ ነገር ማስተካከያ እንዲደረግ አቅጣጫ ተቀምጦ ነው እንግዲህ እየተጠናቀቀው። ወታደሮችንም እንዳየናቸው በሀያዎቹ መጀመሪያ የሚገኙ ወጣቶች ናቸው። ይህ ወጣት መሆናቸው በዚህ ጥሰት ምክንያት ነው ለማለት ሳይሆን እውነታውን ለመግለጽ ያለው መልካም አቶ ፍጹም፣ ጠቅላይ ሚኒስትሩ በቦታው ተገኝተው አነጋግሯቸው የተደረገውን ምናልባትም ለጊዜው ተስማሚ የሆነ በቀልዳቀልድ ቀልድ ለዛ ጭምር የታየውን የስፖርታዊ እንቅስቃሴ ያደረጉበት በቪዲዮ መመልከት ችለናል። ይሁንና ቀደም ብሎ ያሉትን አንድ ነጥብ ገፋ አድርጌ ብመለከት ክፍተት ተፈጥሯል የሚለው ጥያቄ ጎልቶ የተሰማ ብዙዎችንም አሁንም ድረስ እያነጋገረ ምናልባትም ስጋት ያጫረ ጭምር ነው እና በተዋረድ መታየት ያለባቸው ጥያቄዎች ሲነሱ ይልቁንም ደግሞ የታጠቀ ጦር ጥያቄ አንግቦ በቀጥታ ርዕሰ ብሔሩ ጋር የሚሄድበት ሁኔታ ቤትም አገር ቤትኛውም ሁኔታ ሊፈጥር የሚችለው መቃዋስ የታወቀ ነውና፣ ከዛ አንጻር እንደ ወታደራዊ ደህንነትን የመሰለ እንዲህ ያሉ እንቅስቃሴዎች ሌላ ምክንያት የለም ብለን ብንስማማ አስቀድሞ ሊታዩና አቅጣጫ ሊሰጣቸው የሚገባ ሁኔታ እንደምን ሊሰጥ ሳይችል ቀረ? እንዲህ ያለ መሰረታዊ ክፍተት እንዴት ሊፈጠር ቻለ? እንግዲህ እነዚህ ነገሮች ሁሉ በግምገማው ነው የምንለየው። አሁን ግምገማው በመካሄድ ላይ ያለው ያው መሆን የማይገባው እንደሆነ ግን እንደሆኑ ነው ያስቀመጥኩት ለምን ሆነ የሚለው ዝርዝር ከተገለገለ በኋላ ምላሽ ሚሰጥበት ወጀ ያልተጠናቀቀ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው መላምት ነው የሚሆነው። እንደዚህ ስለሆነ፣ እንደዛ ስለሆነ ተብሎ አስተያየት ሚሰጥ አሁን መልካም፣ በምርመራ ያለውን ሂደት ሲጠናቀቅ ለሚነሱ ጥያቄዎች ተጨማሪ ማብራሪያ እንደሚሰጡን ተስፋ አድርጋለሁ። አቶ ፍጹም ምናልባት የመጨረሻ ጥያቄ ላድርግ። ከዚህ ጋር ተያይዞ ሊቀርብ ምክንያት የሚሆን ነገር ግን ቀጥታ ከዚህ ጋር ያልተያያዘ ጥያቄ ነው። ሰላማዊ ሁኔታ እንዲፈጠር የሚደረገው ጥረት በአብዛኛው የኅብረተሰብ ክፍል በሚረዳው ሁኔታ ጠቅላይ ሚኒስትሩ የቀዳሚውን እርምጃ መውሰዳቸው አሉታዊ አንድምታ ያላቸውን ነገሮችም ለማርገብና ወደ ተሻለ ሁኔታ ለመውሰድ የሚከተሉት መንገድ የሚታወቅ ነው። ይሁን እንጂ ተቀባይነት የሌላቸውም የሚባሉ እርምጃዎች ከግጭት ምናልባትም የመንግስቱንም አሰራር አደናቃፊ ተብለው የሚወሰዱ ንግግሮች፣ ድርጊቶች የተለያዩ ፍላጎቶች ባላቸው ወገኖች ሲንጸባረቁ በምላሹ የሚወሰደው እርምጃ አንድም አይታይም፣ ሁለትም ከተወሰደ ይፋ አይደረግም የሚለው ቅሬታ ይነሳል። የአስተዳደሩንም ወደ ሰላማዊ የዲሞክራሲያዊ ሽግግር የሚደረገውን ጥረት ሊያደናቅፍ የሚችል መሆኑ በግልጽ የሚታዩ ሁኔታዎች ላይ ጥብቅ እርምጃዎች ሲወሰዱ አይታዩምና ጥያቄዎች እንዲነሱ ይጋብዛሉ። ምንድን ነው የጠቅላይ ሚኒስትር አብይ አህመድ አስተዳደር ለነኚህ ሁኔታዎች የሚሰጠው ምላሽ? እንግዲህ ያው ሕግና ስርዓትን ተከትሎ ነው ስራዎች የሚሰሩት። በዚህ ከውጭ ወደ ሀገራቸው ተመልሰው በኢትዮጵያ ውስጥ በተፈጠረው ለውጥ ውስጥ ወይም ደግሞ የዲሞክራሲ ምህዳሩን ለማስፋት እየተደረገ ያለው እንቅስቃሴ ውስጥ እንዲሳተፉ እድል የተመቻቸላቸው ሁሉም ወገኖች ቫይለንስ እንዲናውንስ ወይም ደግሞ ጠባጨሪነትን ኮን ነው ነው እየመጡ ያሉት። ስለዚህ የመጀመሪያውን ሁኔታ አሟልተው ነው እንግዲህ እየተቀላቀሉ ያሉ። ከዛ በኋላ በአንድ ቦታቸው ማይጠበቁ ህዝሮችን የሚያደርጉ አሉ ወደ ከፋ ግጭት እንዲያመራ የሚችል ስለሆንም፣ ያን ማድረጋቸው ተገቢ ያልሆኑ ስለሆነም፣ እነሱ በሚገልፉት ቋንቋ ምላሽ ሲሰጥ ያው በፊት የተለመደው የዲሞክራሲ ምህዳሩን የማጥረብ ሁኔታ ይሆናል። ትንሽ ወደ ሰፊ ሆነ ወደ አእምሯቸው ተመልሰው የተፈጠረው መልካም ሁኔታ ተጠቅመው በዲሞክራሲያዊ ህግ መጫወቻ ሜዳ ውስጥ ሆነ ያው በስርአቱ ውስጥ ይመጣሉ በሚል ታጋሽነት እየተሰጠ ያለው ወደ ሰፊነት፣ ወደ ፍርሃት፣ ወደ ስንፍና እርምጃ ለመውሰድ ህግን ለማስከበር ዝግጁና ለመሆን እየተደረገ የሚቆጠርበት ሁኔታ እንዳለ ተመልክተናል። ግን በፊት የኮነነውን ነገር እንዳንደግም በአንድ በኩል በሌላ በኩል ግን አሁንም ቀይ መስመርን በሚያል ሰዓት ግን መንግስት፣ ዋነኛው ስራው ከሌላውም ፓርቲ የሚለየው መንግስትን ህግን የማስከበር የዜጎችን መብት የማስጠበቅ የዜጎችን ለሰላም ገብቶ መውጣት ጉዳይ ማስከበር በመሆኑ መስመር ያ መስመር ሲታለፍ ግን ህዝቡ እንዲረዳው እንዲኮንነው ተደርጎ ልክ ኢትዮጵያ ሶማሌ ክልል ውስጥ የተወሰደው አይነት እርምጃ በህግም ጭምር ተጠያቂ የማድረግ እርምጃዎች እያየንም እንደሆነ ይህንንም ወለጎን ማየት ተገቢ ነው የሚል ነው። መልካም አቶ ፍጹም አረጋ፣ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ብዙ ጊዜ በፈቃደኝነቶም ተገቢውን ምላሽ ለመስጠት ለሚያደርጉት ጭምር ለጊዜው አመሰግናለሁ። እግዜር ይስጠልኝ። ይም አመሰግናለሁ። እግዜር ይስጠልኝ። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። እዚህ ግድም በሙዚቃ ፋታ እንወስድና ወደ ሁለተኛው ቅንብር እናልፋለን። ድምፃዊው ተሾመ ምትኩ ዜማው ሲሰኛ ይነ ሰማይ ሲላወስ ዳመና ሲለት ብርሃን ሲጠፋ ጨለማ ሲደስ ጨረቃ ስደንቅ ከዋክብ ሲወጡ ድምፅ ሺናፍሳል ከዛፍ ከቆጡ some eyes fill our water, some may i see that, their hands seek a necesset logo há de endereço não deveis que olhe bem taposo necessidade logo há de endereço le pés gautou ተሾመ ምትኩ፣ ምትኩን ለግሩም ዜማው እናመሰግናለን። ቀደም ብዬ ወደ አስተዋወቅኩት የውይይት ክፍለ ጊዜ ነው መወስዳችሁ። የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ የአገሪቱ ምክር ቤት ስብሰባ ሲከፈት ባደረጉት ንግግር የወቅቱን የአገሪቱ ሁኔታ በሚመለከት የተለያዩ ነጥቦችን አንስተዋል ሲል ይንደረድራል። ተከታዩ ውይይት ቅንብራችን። መንግሥት ሊወስዳቸው ስላሰባቸው እቅዶችና ስለ ፖሊሲዎችም ዘርዝረዋል ስላነሷቸው ነጥቦች እንዲተነትኑልንና ሐሳባቸውንም እንዲያቀርቡ ዶክተር መሐሪ ረዳይንና አቶ ሙላቱ ገመቹን ጋብዘናል። ዶክተር መሐሪ በአዲስ አበባ ዩኒቨርሲቲ የሕግ መምህር ሲሆኑ የኢትዮጵያ መንግሥት በጀመረው የአዋጅ ክለሳ ተግባር ሥራ ውስጥ እንዳሉበትም ገልጠውልናል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። ባለፈው ቅዳሜ ስላበቃው የኢህአዴግ ጉባኤም አስተያየታቸውን ሰጥተውናል። አዳነች ፍስሀዬ ናት ሁለቱንም እንግዶች ያነጋገረችው። ዶክተር መሐሪ ረዳይ ስለ ኢህአዴግ ጉባኤ በሰጡት አስተያየት ይጀምራሉ። ጉባኤው ከመጀመሩ በፊት ብዙ የተለያዩ ሀሳቦች ሲቀርቡ ነበር። አንድ ሆነው ይወጡ ይሆን ወይ ይበታተኑ ይሆን ወይ ወይ ወደ ሁለት ይከፈሉ ይሆን ወይ ወይ አንዱ ረግጦ ይወጣ ይሆን ወይ? ብዙ መላምቶች ሲነሱ ነበር። ያም የሆነበት ምክንያት ቀደም ብሎ በተናጠል ሲሰጡት ከነበረ መግለጫ እና አንዳንዶቹ አርማ እንቀይራለን አንዳንዶቹም አርማ ብቻ ሳይሆን ፕሮግራምም እንቀይራለን ያሉበት ነገር ስለነበረ መጨረሻው ምን ይሆን የሚል ነገር በብዙዎች በጉጉት የሚጠበቅ የነበረ ነገር ነው። ግን ከመግለጫውና ከምርጫው የምንገነዘበው ከሞላ ጎደል አንዱ ድርጅት ለሌላው አስፈላጊ መሆኑ የተገነዘቡና ቢያንስ እስከ ምርጫው ድረስ አብረው ለመቀጠል የወሰኑ መሆናቸው የሚያሳዩ ምልክቶች ናቸው። መግለጫውም ከሞላ ጎደል የድሮ ኢህአዴግ የሚሸት አይነት መግለጫ ነው። ብዙም የተለየ አዲስ ነገር አልተጨመረበትም። ምርጫውም ቢሆን ዶክተር አብይ ባለፈው መጋቢት ተመሳሳይ ስብስብ ከሰጣቸው ድምፅ የበለጠና አስተማማኝ የሆነ ሙሉ በሙሉ በሚባል ይዘው መውጣታቸው ባለፈው መቶ ስምንት ነበር ይዘው የወጡት። አሁን የእሳቸው መሪነት በሚያረጋግጥ መልክ ሁሉም አራቱም ድርጅቶች በሚባል ደረጃ የእሳቸውን መሪነት የተቀበሉ ነው የሚመስሉት። ምክትል ሊቀመንበሩም ቢሆኑ አቶ ደመቀ መኮንን ከሞላ ጎደል አራቱም ድርጅቶች የመረጧቸው እንደሆነ ነው የሚያሳየው። በምርጫውም አንድነታቸው ጠብቀው የወጡ ነው የመሰለኝ። ሳያ አመሰግናለሁ። አቶ ምላቱ ገመችው ልክ አሁን ዶክተር ማሪ እንዳስቀመጡት ቀደም ሲልም ከኢህአዴግ የተለየ የሚጠበቅ ነገር እንደማይኖር ሁላችንም የሚገነዘበው ጉዳይ ነው። በምርጫውም ቢሆን አዲስ ነገር ሊመጣ እንደማይችል እናውቃለን። ነገር ግን በርዕዮተ ዓለም የተለያዩ ይመስላሉ። ህወሓት አብዮታዊ ዲሞክራሲን ቀደም ሲል እንደያዘ ነው የቀረበው። ሌሎቹ ሁለቱ ድርጅቶች እንደ ህብረ ብሔር አይነት የኦሮሞ ዲሞክራሲ ፓርቲ እንደዚሁም አማራ ዲሞክራሲያዊ ፓርቲ፣ የደቡቡ ያለየለት ነው ወዴት እንደሚሄድ። እንግዲህ በሪዮት ዓለም የተለያዩ ሰዎች ደግሞ እንዴት አድርጎ ኢኮኖሚ ውስጥ ፖለቲካ ውስጥ እንዲሁም ደግሞ ሶሻሉንም ህዝቢን መምራት ያለበት ፓርቲ የግዴታ በተቻለ መጠን በነዚህ መቀራረብ አለበት። እንግዲህ ለወደፊት በውይይት የሚፈቱት አይነት ነገር አድርጎ ነው የተቀመጠው። ምርጫውም ቀደም ሲል ከነበረው አይነት የተለየ ነው የሆነው ምክንያቱም ዶክተር አብይ ቀደም ሲል ከመቶ ሰማንያ ድምፅ ውስጥ መቶ ስምንት ነበር ያገኙት አሁን ሁሉም ኢህአዴግ አባላት አካባቢ አመኔታ ያገኙ ይመስላል። እንደዚሁም ምክትል ሊቀመንበሩም ቢሆኑም ከመቶ ሰማንያ ውስጥ መቶ አርባ ዘጠኝ ድምፅ ነው ያገኙት እና ጥሩ ነው። እንዴት እንደተካሄደ እዛ ውስጥ ባናውቀውም አሁን ከተገኘ ውጤት ጥሩ ነው ነው የምንለው። በአጠቃላይ ግን እኔ እምነቴ ኢህአዴግ ለውጥ ያደረገ አይመስለኝም። የሰዎችም መለወጥን ነው የፖሊሲ ለውጥን አናገኝም። ለለውጡም ደግሞ የግዴታ ፍኖተ ካርታ ያስፈልጋል። ይሄም የተቀመጠ አይመስልም። ሰባቱ የተቀመጡት እንደ ሀሳብ ለወደፊት ይተኮርባቸዋል ብሎ ያስቀመጡት ቀደም ሲልም በየአመቱ የምንማማልበት ጉዳይ ነው የተለየ ነው ብዬ የማስበው እዛ ውስጥ የለም። እንግዲህ በሂደት የምናይ ይሆናል። ሌላውን ለማለት ነው። እሺ፣ እንግዲህ ብዙም የተደረገ ለውጥ የለም ያው እንደ በፊቱ ነው ብለዋል እና እርስዎ ምን አይነት ለውጥ እንዲኖር ነው የሚፈልጉት? አዎ፣ ለውጥ የምንፈልገው ባለፈው አመት በዚህን ሰዓት ኢህአዴግ በነበረው የሚሄድ አይነት ሳይሆን የህዝብ ጥያቄዎች አሉ። ከህዝብ ከተጠየቁት ጥያቄዎች ሊታረም ይችላል። ፖለቲካ አመለካከታቸው የታሰሩት ሰዎች ከእስር ቤት ይፈቱ የሚል ነበረ ይሄ በእውነቱ መልስ ያገኘ ነው። ሌላው ግን ህዝብ የጠየቃቸው ጥያቄዎች እስካሁን አልተመለሱም። ኢህአዴግ ለነዛ እንዲመልስ አሁን የሽግግሩን ለማካሄድ እና አዲስ መንግስት ለሚመጣ ለወደፊቱ ወደፊቱ መሰረት መጣል ያስፈልጋል። ለእነዚህ ደግሞ ቅድም እንዳልኩት ስኖተ ካርታ ያስፈልጋል። አሁን በሀገሪቷ ውስጥ ግድያ የበዛበት፣ የህግ በላይነት የጠፋበት፣ በየቦታው ሽብር የሰፈደበት፣ ይሄ በሆነበት መረጋጋት የሌለበት መሆኑ በጣም የሚያሳዝን ነው። ሕገ መንግስቱን አክብሮ የህዝብን መብት የሚያስጠብቅ አካል በመጥፋቱ በየቦታው ሽብር እንደተፈጠረ ነው እና በዚህ ሁኔታ ላይ ነው ያለን። መረጋጋት ካልተፈጠረ፣ የህዝብ መብት ካልተከበረ፣ የህግ በላይነት ከጠፋ ጉልበተኛው ጉልበት የሌለውን ሁሉ የሚያፈናቅል ከቤት ንብረቱ የሚያባርር እንደ አውሬ አባሮ የሚገል ከሆነ እነዚህ እነዚህ ሁሉ ነገሮች በጣም እየገነኑ ነው ያሉት። ተቃዋሚ ፓርቲዎች በሙሉ በዚህ ውስጥ ገብቶ ማረጋጋቱንም ጭምር በውጭ በሩቁ ከማየት ይሄ ፍኖተ ካርታ ኖሮት ሁሉም ተሳትፎ ማረጋጋቱ ላይ እንዴት እንደሚሰራ ይሄ መደረግ አለበት። ኢህአዲግ ከላይ ነው የተለወጠ እንጂ ከስር ያሉት በሙሉ ዞን ላይ ያሉት በሙሉ ዱሮ የነበሩት ናቸው። አስተሳሰባቸው፣ ማንኛውም ነገር አመለካከታቸው የለውጥ አይነት ሽታ የማይሸጣቸው አይነት ናቸው። የኢትዮጵያ ምክር ቤት የፓርላማ ስብሰባ ሲከፈት የሀገሪቱ ፕሬዚደንት ዶክተር ሙላቱ ተሾመ ሰፊ ንግግር አድርገዋል። የተለያዩ ነጥቦችን አንስተዋል እና የተወሰኑትን አንድ በአንድ ለማየት ያህል እስቲ በመጀመሪያ ድምፅ እናሰማችሁ። አዲሱ ተከትሎ በየአካባቢው የታዩ ግጭቶችን የተስተዋሉ መፈናቅሎች ሞትና ስደቶች አሳሳቢና ፈጥመን መፍትሄ ልንፈልግላቸው የሚገቡ መሆናቸው የሚካድ አይደለም። እነዚህ አሳዛኝ ገጠመኞች ተስፋ ሰጪ እውነታ በውስጣቸው ያኖሩ ነበሩ። በሕዝቦቻችን መካከልም ጊዜያዊ እንጂ መሰረታዊ ቅራኔ አለመኖሩን የመሰከረ እውነታ ነበር። ለአብነትም የጋሞ አባቶች በቅርቡ ሊፈጠር የነበረን ግጭት ጉዳት ለዘመናት ባቆዩት ባህላዊ እሴት የታደጉበት ተግባር ሁላችንንም እንደ ኢትዮጵያዊ ያኮራ ነበር። ወደ ዶክተር መሐሪ ልመለስ። በዚህ ላይ ያለት አመለካከት እንግዲህ ቀደም ብሎ የተገለጸው ነገር ይሄ አገሪቱ በሙሉ እንደ ቋያ ሳት እየነደደች ነው ማለት የሚቻል ነው ይመስለኛል። ምናልባት ትግራይና አፋር ይመስለኛል የተሻለ እርጋታ ያለው አካባቢ እንጂ የተቀረው በአንዱ ወይ በሌላ መልክ የተነካካ እንደሆነ ነው የሚታየው። እንግዲህ ሁልጊዜ ሽግግር ሲመጣ የተወሰነ መንገራገጭ ሊኖር እንደሚችል ይጠበቃል። የጸጥታ ኃይሉም ነገሩ እስኪለይለት ድረስ በልበ ሙልነት እና በድፍረት እርምጃ የማይወስድበት ዳተኛ የሚሆንበት ሁኔታ ይፈጠራል እና አልፎ አልፎ ችግር ይኖራል ብሎ መገመት ይቻል ይሆናል፣ ግን ከግምታችን በላይ ነው። ይሄ በየአካባቢው እየደረሰ ያለው መፈናቀልና የሰላምና እርጋታ መታጣት፣ ቅድም እንዳልኩት ከሁለቱ ክልሎች በቀር ብዙ ወሬ የማንሰማበት ሌላው አካባቢ በሙሉ ሰዓት አልበኝነት የነገሰበት ነው እና ይሄ የሽግግር ብቻ ሳይሆን ገና መፍትሄ ያላገኙ ነገሮች እንዳሉ ነው የሚታየው። በጎበዝ አለቃ ነው አንዳንድ አካባቢዎች እየተመሩ ያሉት። አንዴ መንገድ ይዘጋል፣ የተወሰነ ገንዘብ ተከፍሎ ይታለፋል። ሌላ አለፍ ብሎ ሌላ መንገድ ይዘጋል። እንደዚህ አይነት ሁኔታ እንዳለ ነው የምንሰማው እና እንደዚህ በሆነበት ሁኔታ በእርግጥ ይሄ ፕሬዚደንቱ የገለጹት የጋሞ ሽማግሌዎች ያደረጉት ትልቅ መስዋዕትነት ነው፣ ለሁሉም አርአያ የሚሆን ነው። በየአካባቢው እንደዚህ አይነት ቆራጥነትና ድፍረት ያላቸው ሰዎች ቢገቡ ሁኔታው በማርገብ ረገድ ቅድም አቶ ሙላቱም እንደገለጹት ይሄ የመንግስት ጉዳይ ብቻ አይደለም። የተቃዋሚ ፓርቲም ይሁን የሀገር ሽማግሌም ቢሆን ሰው ነገር ነው መሆን ያለበት። ሰላም እና መረጋጋቱ ከጠፋ ዲሞክራሲ ብሎ ነገር የለም፣ ምርጫ ብሎ ነገር የለም፣ ሰላማዊ ሽግግር ብሎ ነገር የለም። ሁሉም ነፍስያውን የሚያድንበት መንገድ ነው የሚፈልገው የሚሆነው። እና ከቁጥጥር ውጭ ከመውጣቱ በፊት ል- በየአገሩ በየሀገሩ በየአካባቢው ያሉ ሽማግሌዎች የጋሞውን አይነት ድፍረት ሊኖራቸው ይገባል። ወጣቱን ሊቆጡ፣ ወጣቱን ሊገስጹ፣ ወጣቱን አይሊሉ ይገባል። የሃይማኖት መሪዎችም የተለያዩ ሃይማኖቶች አሉን፣ የተለያዩ የሃይማኖት አባቶች አሉን። እነሱም በድፍረት እየወጡ እንደዚህ ከመንገድ የወጣ የጉልበተኝነትና የዘረፋ ነገሮች ሊያወግዙ ይገባል። የፖለቲካ ፓርቲዎችም አባሎቻቸውን የሚወክሉትን ማህበረሰብ ሊያረጋጉ ይገባል። የሰላም መደፍረስ ለሁላችን አደጋ ነው ብለው ከሰላም መደፍረስ ምንም የማይጠቀሙ መሆናቸው ግልጽ ያለ አቋም ወስደው ሊያወግዙ ይገባል። መንግስት ደግሞ ዋናው ጫና እንግዲህ መንግስት ላይ ነው የሚወድቀው። የተሻለ አቅምም ያለው መንግስት ነው። ቁርጥ አቋም ወስዶ ይሄ የህዝበኝነት አመለካከት ሳይበግረው የህግ ማስከበር ስራውን በድፍረት ሊገባበት ይገባል። ካልሆነ አሁን ደህና ናቸው የምንላቸው ሁለት ክልሎችን መነካካታቸው ማይቀር ነው። እንደዚያ ከደረስ መቆጣጠር የማንችለው ሁኔታ ነው የምንገባው ብዬ ነው ንሰጋው ላይ እሺ፣ አቶ ሙላቱ እንግዲህ ቀደም ሲል ሰፋ አድርገው ስለገለጹት ምለው ነገር አለ ካላሉ በስተቀር ወደ ሁለተኛው ድምጽ ብንሄድ ይሻላል። ምን ይመስሎታል? ይሄን በሚመለከት ቀደም ብለን እኛ በኦፌኮም በመድረክም ህዝብ በተቻለ መጠን የራሱን ሰላም በራሱ መጠበቅ እንዳለበት መንግስት አሁን የህዝብን ጥያቄ መመለስ በማይችልበት ደረጃ ላይ ስለደረሰ ሰላምና መረጋጋቱ አንዳንድ ጊዜም ለጊዜ መውሰጃ እና ህዝብም ተረጋግቶ ቁጭ ካለ ጥያቄ ወደዛ ወደ ነበረው ከአሁን በፊት ያነሳ ወደ ነበረው ጥያቄ ስለሚመጣ እንደ ፋታነት ተጠቅሞ ዝም የሚልበት በጣም የሚገርመው ጸጥታ አስከባሪዎች ባሉበት ሰው የሚሞትበት ጸጥታ አስከባሪዎቹ ሀይ የማይሉበት ሁኔታው እኮ እንቆቅልሽ ስለሆነ ነው። እንዴት ተደርጎ ይሄንን ውስጥ ገብቶ መስራትም በጣም አስቸጋሪ የሆነበት አንዳንዱ የጎሳ ነው ይላሉ፣ አንዳንዱ ደግሞ ፌዴራሊዝም ያመጣው ጣጣ ነው ለማስባል ብዙ ብዙ ይወራል። ይሄ ለኛ አይጠቅመንም መንግስት ኃላፊነት አለው። አንድ ሀገር ላይ መንግስት አለ የሚያሰኘው የህዝብን የዜጎችን ደህንነት ሲጠበቅ ልማት ማካሄድ ሲችል ነው። እነዚህ ከሌሉ አስቸጋሪ ነው። ሰው ወጥቶ መግባት ካልቻለ አስቸጋሪ ነውና አሁን ዶክተር ማሪ እንዳሉት መንግስት ካቃተው መቼም እንግዲህ ምን እንደሚደረግ አንድ ሐኪም ከታች ያሉት በሙሉ ለውጥ የሚባል ነገር የላቸውም። እነሱም ይህንን የሚያፋፍሙ አይነት ሆኖ ነው የተገኙት ከአሁን በፊትም እንደዛው እየቀጠለ ነው ለማለት ነው። እሺ እንግዲህ ፕሬዚደንት ሙላቱ አያይዘው ስርዓተ አልበኝነትንና ነጻነትን ለመለየት ያለመቻል ጉዳይን አንስተዋልና እንስማው። እንግዲህ ለዘመናት በመልካም ሆነ በፈታኝ የታሪክ አጋጣሚዎች ሁሉ አብሮነትና መቻቻል የሀገራችን ህዝቦች አይነተኛ ስኬት ሆነው መቆየቱ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን የተጋረጠብን ትልቅ ፈተና ነጻነትንና ሥርዓት አልበኝነትን ባለመለየት መረን የለቀቀ ሕግና ስርዓትን የማያከብር እንቅስቃሴዎችና ድርጊቶች መስፋፋታቸው፣ በሕግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማህበራዊ እና ፖለቲካዊ ቀውስ መስፋፋት፣ ግጭት፣ ጥፋትና መበታተን ብቻ ነው። ስለሆነም በየደረጃው የሚገኙ የመንግስት አካላት ይህንን ጉዳይ ልዩ ትኩረት በመስጠት የእያንዳንዱ ዜጋ ደህንነትና ነጻነት ለማስከበር አስፈላጊ ሁሉ እርምጃ እንዲወስዱ ይደረጋል። ወደ ዶክተር መሐሪ ልመለስና እርምጃ ይወሰዳል የሚለውም እንግዲህ ተጠቃልሏልና በዚህ ላይ እንግዲህ አስተያየቷን ሚዛን የመጠበቅ ጉዳይ ነው። መጀመሪያ ዶክተር አብይ ወደ ኃላፊነት ከመምጣታቸው በፊት እዚህ ሀገር የነበረው የፖለቲካ ክርክር የፖለቲካ ምህዳሩ ጠቧል፣ አይ በቂ ነው፣ እንዲያውም የፖለቲካ ምህዳር የሚባልም የለም ጨርሶ የተዘጋ ነው የሚል አይነት ክርክር ነበር። ስለዚህ ጠቧል፣ አልጠበበም፣ ጨርሶ የለም፣ አለ አይነት ክርክር ነበር የፖለቲካ ምህዳር። አሁን ደግሞ በዚህ ባለፈው ስድስት ወር ደግሞ ያየነው የፖለቲካ ምህዳሩ የተንቦረቀቀ አይነት ነው የሆነው። ወደ ሌላ ጫፍ ሄዶ ደግሞ ገደብ የለሽ ፕሬዚደንቱ እንደገለጹት ነጻነትና ስድነት ወይ ነጻነትና ስርአት አልበኝነት መለየት የማይቻልበት ሁልጊዜ በዲሞክራሲ መብት ያለውን ያህል ግዴታም አለ። ግን የግዴታው ነገር ሁሉ ትኩረት እያጣ ሁሉም እንደፈለገው እየጨፈረ እየዘለለ ያለበት የሌላው መብት የመንካቱና ያለመንካቱ ጉዳይ ደንታው የማይሆንበት ሁኔታ እየተፈጠረ ነው ያለው እና ወደ ሌላ ጠርዝ እየሄድን እንዳንሆን የሚያሰጋ ነው። ሚዛን መጠበቅ አለበት። የንብረትም የሕይወትም የክብርም መብት እየተጠበቀ ነው መሆን ያለበት። አሁን እሱ ደው ወደ ሌላ ጠርዝ ሄዶ ገደብ የለሽ እየሆነ ያለው እና ስርአት አልበኝነት እያመጣ ያለው ለዚህ እንግዲህ እንደተባለው የህግ የበላይነት ነው። ህግ የበላይነት ከሌለ ዴሞክራሲ ሊኖር አይችልም። የህግ የበላይነት ማስከበር ደግሞ የመንግስት ዝቅተኛው ኃላፊነት ነው። መንግስት በሂደት ከህግ ማስከበር ውጭ ተጨማሪ ኃላፊነቶች አሉት። ትምህርት የማቅረብ መብት፣ ጤና የማቅረብ መብት፣ ውሃ የማቅረብ መብት። እነዚህ ኋላ የመጡ ኃላፊነቶች ናቸው የመንግስት ዋናው እና የመጀመሪያው ኃላፊነት ግን ህግ ማስከበርና እንደ አቅሙ ፍትህ ማቅረብ ነው። አሁን እሱ ነው የጠፋው። እሱ ሲጠፋ ቅድም ፕሬዚደንቱ እንዳሉት ውጤቱ መበታተን ነው የሚሆነው እና እንደተባለው አሁን የምር ከሆነ እስካሁን እርምጃ እንወስዳለን በህግ የበላይነት ላይ ድርድር፣ ክርክር የለም ለድርድር የሚቀርብ አይደለም ሲባል ቀደም ብሎም ስናየው የነበረው ነገር ነው። አሁን ከዚህ ከጉባኤው ግን ኢህአደግ አንድ ሆኖ የወጣ ከሆነ በእርግጥም የህግ የማስከበሩን ስራ በይደር የሚያስቀምጠው ነገር ሊሆን አይገባም። ቅድሚያ አጀንዳ ቁጥር አንድ ሊባል ይገባል የሚል እምነት አለኝ። አመሰግናለሁ። እሺ፣ አቶ ሙላቱ፣ ይሄ አንድ መንግስት በአንድ ሀገር ውስጥ የሚኖረው ሀይል ይኖረዋል። ከህግ ውጭ የሚሆነውን ህግን የሚያስከብርበት ስርዓቶች አሉ። እነዚህ ሁሉ አልጠፉም። የእኛ መንግስት ሀይልም ለዚህ የህዝብን ሰላምና ጸጥታ ለማስጠበቅ የህግ በላይነትን ለማስፈን ለዚህ ሁሉ ጉልበት ያንሰዋል የሚል አይደለም። ፕሬዚደንቱም ይህንን እንግዲህ የሚገነዘቡት ይመስለኛል። ስለዚህ ነው ሪፖርታቸው ውስጥ እንዲህ አይነቱን የተናገሩት። ህገ መንግስቱን አክብሮ ማስከበር እስከተቻለ ድረስ እኔ የዚህ ሀገር ችግር ከአቅም በላይ ሆነዋል የሚል ግምት የለኝም። የኢትዮጵያው ፕሬዚደንት ዶክተር ሙላቱ ሌላም ያነሱት ጥያቄ አለ። የዲሞክራሲ ስርዓት እንዲጎላበት የሚደረገው ጥረት እንደሚቀጥል ገልጸዋል። አሁን እንስማው እንግዲህ። የዲሞክራሲ ሙዳሉ ለማስፋት የተጀመረው የሪፎርም ስርዓት ተጠናክሮ ይቀጥላል። የዲሞክራሲ ስርዓቱ እንዲጎለብትና እነዚህ መልካም ጅምሮች በዘላቂነት ተቋማዊ ቅርስ ይዘው እንዲቀጥሉ በቀጣይነት የህግ ማዕቀፉን ማሻሻል የዲሞክራሲን ማጠናከር ብቻም አማራጭ ነው። ይህንን ሂደት በአግባቡ ለመምራት ገለልተኛ የሆነ የህግና የፍትህ አማካሪ ጉባኤ ተቋቁሟል። ይህ ጉባኤ በቴክኒክ ኮሚቴ የሚታገስ ሲሆን በበጀት ዓመቱ የፀረ ሽብር አዋጅ፣ የሲቪክ ማኅበራትና የበጎ አድራጎት አዋጅ፣ መገናኛ ብዙሀንና የመረጃ ነጻነት አዋጅ እና ሌሎችን የማሻሻሉ ሥራ ይጠናቀቃል። እንግዲህ አቶ ሙላቱ አዎ ይሄ እንግዲህ ፕሬዚዳንቱ እንዳሉት በየዓመቱ ይሄ ቃል የሚገባበት ነው። ከአሁን በፊትም የዲሞክራሲን ምዳሩን የማስፋት ጉዳይ ብዙ ጊዜ ፓርላማ በተከፈተ ቁጥር የሚወራ ነው። ግን በተግባር ያየነው እስካሁን ድረስ የለም። አሁንም በተስፋ ነው ያለው። ይሄ ከሰፋ የኢንስቲትዩቶቹ በሙሉ ዲሞክራቲክ ከሆኑ ምርጫውን በተቻለ መጠን ለወደፊት ነጻ እና ፍትሐዊ የሆኑ ምርጫዎች ከተከናወኑ እና ህዝብ የራሱን የሚወክለውን ህዝብ ካስቀመጠ ለዚህ ትርጊያ መንገዱን ካዘጋጀን ሁኔታዎቹ ከተመቻቸ፣ መንግስት ለዚህ ነው ይህን ያመቻች ወደዛ መሄጃውን ሁሉ ያስተካክል እያልን የምናወራው ይሄ ነው። ይህንን ቃል እንደተገባው የሚፈጸም ከሆነ ይሄ ይሰየው የሚባል ነው። እኛ በእኛ በኩል ቅሬታ አይለንም። ዶክተር መሀሪ ቀደም ብሎ እንቅስቃሴ ሲነሳ በአንዱ ትችት ይቀርብባቸው የነበሩ የተወሰኑ አዋጆች እንደነበሩ ይታወቃል። ይሄ የጸረ ሽብር አዋጁ አንዱ ነው። በትክክል አሸባሪ ያልሆኑ ሰዎች በጸረ ሽብር አዋጁ የጥቃት ሰለባ የሆኑ ነበር ነው አንዱ እና ዋናው ቅሬታ ሲቀርብበት የነበረው ሌላኛው የማህበራትና በጎ አድራጎት ድርጅቶች አዋጅ ነው። እዛም ላይ የዜጎች የመደራጀት መብት በእጅጉ የሚገድብ ነው፣ አሳሪ ነው። ለሰብአዊ መብት መከበር የሚደረግ እንቅስቃሴም በሀገር ውስጥ በጀት ካልሆነ በቀር ከውጭ በምታገኘው በጀት የሰብአዊ መብት ስራዎች መስራት አይቻልም ስለሚል፣ ከውስጥ የሚገኝ ደግሞ በድህነታችን ምክንያት በጀት የለ አትፍሩ የማለት ያህል ነው። እየተባለ ትችት የሚቀርብበት ሌላኛው አዋጅ እሱ ነው። የመገናኛ ብዙኃን አዋጅም እንደዚሁ ችግር እንዳለበት በተደጋጋሚ ይነሳ የነበረ ነው እና አሁን ከፕሬዚደንቱ ንግግር ከሌሎቹም ሚዲያዎች የምንከታተለው እነዚህ አዋጆች በመከለስ ላይ ያሉ ናቸው። እኔም ለነገሩ በአንዱ የስራ ቡድን ውስጥ በዚህ በአዋጅ ክለሳ አካባቢ ያለሁበት ስለሆነ በቅርበት የማውቃቸው ነገሮች አሉ። እርምጃው ተጀምሯል። በተለይ የጸረ ሽብር አዋጁ እና የበጎ አድራጎት እና የማህበራት አዋጁ በማሻሻል ረገድ ረጅም ርቀት ሄደዋል። ትናንትም እስከማስታውሰው ድረስ በጸረ ሽብር አዋጁ የተፎካካሪ ፓርቲ አባላት ተወካዮች ባሉበት አንድ ትልቅ ሆቴል ላይ ውይይት እንደነበረ አስታውሳለሁ። የጸረ ሽብር አዋጅ ለነገሩ ያስፈልገናል፣ አያስፈልገንም ከሚል በክፍት ነው የተጀመረው። በእርግጥ ከመደምደሚያው የተገነዘብኩት ጸረ ሽብር አዋጁ አስፈላጊ እንደሆነ፣ ግን ደግሞ በጸረ ሽብር አዋጅ ሰበብ ደግሞ የመናገር ነጻነት፣ ሀሳብ የመግለጽ ነጻነት፣ ሽብርተኛ ያልሆነው የማይጠቃበት ሁኔታ መፈጠር እንዳለበት ነው መግባባት የተፈጠረውና የአዋጅ ማሻሻሉ ሂደት እየቀጠለ እንደሆነና ምናልባትም ፕሬዚደንቱ እንዳሉት አንዳንዶቹ አዋጆች በዚህ የበጀት ዓመት ሁለት ሺህ አስራ አንድ ላይ ጸድቀው ወደ ስራ ይገባሉ የሚል ተስፋ እኔም አለኝ። አድማጮች ውይይቱ አልተቋጨም። በሰኞ ምሽት ፕሮግራማችን ተከታዩ እናቀርባለን። ለምሽቱ ያሰናዳናቸውን በርከት ያለው ቅንብሮች ነበር በየተራ የሰማችሁት። ታዲያ ዝግጅታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ከዚህ ከጀርባ በሚሰማው የስንበት ዜማ ወደ ማጠቃለያ ዜናው እናዳርሳችሁ። ሚካያ በኃይሉ ናት ነ Sırh pantır To the sunlight, yeah. ቀድማ አጠቃለያ ዜና እናሰማና እንሰናበታለን። አድማጮች ወታደሮች በቅርቡ ያለ ፈቃድ ወደ ቤተ መንግስት እንዲገቡ ሲያነሳሱ ነበረ የተባሉ አካላት በቁጥጥር ስር እየዋሉ መሆኑን የኢትዮጵያ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንን አስታውቀዋል። ጀኔራል ሰዓረ አጠቃላይ የመከላከያ ሰራዊቱን አስመልክቶ መግለጫ መስጠታቸውን የሀገር ውስጥ የመገናኛ ብዙኃን ናቸው የዘገቡት። ጀነራል ጥቂት ሲሉ የገለጿቸው የሰራዊት አባላት የጥቅማ ጥቅምና ሌሎች የመልካም አስተዳደር ጥያቄዎችን ለማቅረብ ወደ ቤተ መንግስት የሄዱበት አካሄድ ተገቢ አይደለም ማለታቸው ተጠቅሷል። ብርጌዴር ጀነራል ከማል ገልቹ የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ሆነው በክልሉ ርዕሰ መስተዳድር በአቶ ለማ መገርሳ ተሾመዋል። በሶስት ፓርቲዎች ጥምረት የተመሰረተውን የኦሮሞ አንድነት ነጻነት ግንባር ሲመሩ የቆዩት ጀነራል ከማል ገልቹ መንግስት ያቀረበውን የሰላም ጥሪ ተከትሎ በቅርቡ ወደ ሀገር መግባታቸው የሚዘነጋ አይደለም። ምስራቃዊ ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የተሰማራ አንድ የተባበሩት መንግስታት ድርጅት ሰራተኛ የኢቦላ ቫይረስ መያዙ በምርመራ እንደተገኘለት ተገለጠ። ሌላ ዜሩጊ የድርጅቱ የሰላም ጥበቃ ተልዕኮ ኃላፊ ባወጡትና ሮይተርስ ባገኘው ደብዳቤ ነው ይህ የተገለጠው። ሰራተኛው ለበርካታ ሳምንታት ስራ ያልገባ ቢሆንም ባለስልጣኗ እንደ ተናገሩት ይህ ሰው የተገናኛቸውን ሰዎች ለማግኘት ፍለጋ ላይ ነን ብለዋል። ዜናው የተሰማው የሀገሪቱ ማለትም የኮንጎ የጤና ባለስልጣናት ካለፈው መስከረም ወዲህ የአዳዲስ የኢቦላ ቫይረስ ተጠቂዎች ቁጥር በእጅጉ እየጨመረ መሆኑን እየተናገሩ ባሉበት በአሁኑ ወቅት ነው። ቱርክ ውስጥ ለሁለት ዓመታት ታስረው የተለቀቁትና በአሁኑ ጊዜ ወደ ዩናይትድ ስቴትስ እየተመለሱ ያሉትን አሜሪካዊውን ቄስ አንድሩ ብራንሰንን በዋይት ሀውስ ተቀብለው እንደሚያነጋግሯቸው ፕሬዚደንት ዶናልድ ትራምፕ አስታውቀዋል። በሌላ ዜና ሳውዲያዊው ጋዜጠኛ ጃማል ሀሹጂ እውነት ኢስታንቡል ውስጥ በሚገኘው ኤምባሲዋ ውስጥ ተገሏል የተባለው ከተረጋገጠ ሳዑዲ አረቢያ ከባድ ቅጣት ነው የሚያገኛት ሲሉ ፕሬዚደንት ዶናልድ ትራምፕ ማስጠንቀቃቸው ተሰምቷል። በመጨረሻም ዛሬ ሰሜን ምስራቅ አፍጋኒስታን ውስጥ በምርጫ ዙሪያ በተካሄደ ሰልፍ ላይ የቦምብ ጥቃት ደርሶ 13 ሰዎች መገደላቸው ተገልጿል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድኳችኋለሁ አከበደነኝ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር በዚሁ እሰናበታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ልዩ ልዩ ቅንብሮች በያዘው ዝግጅትና